allem. Immer diese Frage: Wo kommst du her? Und wenn ich sage aus Hamburg, dann wird die Antwort halt nicht akzeptiert. Das wird immer Ich habe mich nicht im Supermarkt gekauft. Meine Farbe ist Deutsch. ትላለች ጋዜጠኛ ያና ፓራይገስ አፍሮ ጀርመን ስለሚለው የዘጋቢ ፊልሟ ስትናገር ፊልሙ ጥቁር ሆኖ ጀርመን ሀገር መኖር ምን ማለት እንደሆነ ይቃኛል ለዚህም የተለያዩ ግን ሁለት የጋራ ነገር የሚጋሯት ሰዎች አነጋግራለች ጥቁር የቆዳ ቀለምና ሀገራቸው ጀርመን የሆኑ ለምሳሌ እንደ ያና ሀምቡርግ ከተማ ያደገው ሙዚቀኛ ሳሚ ዴሉክስ አይን ፋክት ደር ባይ ሚር ጋንስ ፊል ዙ ዞ አይነር ፌርቪሩንግ ገፉርት ሃት ፍሩ ሾን ቫ ከመጀመሪያ አንስቶ ስለ እኔ ትንሽ ግራ ያጋባ የነበረው ጸጉሬ ሉጫ መሆኑ ነው። ትምህርት ቤት ልጆች እኔን ኒገር ብለው ሲጠሩኝና እኔ ስናደድ ወይም ስቆጣ፣ ለነገሩ ጸጉርህ ሉጫ ነው፣ ትክክለኛ ኒገር አይደለህም ይሉኝ ነበር። ያን ጊዜ እሺ፣ ጥቁርነቴ ኒገር ሊያስብለኝ ይችላል፣ ነገር ግን ጸጉሬ ከርዳዳ ስላልሆነ ልበሳጭ አይገባም እያልኩ ራሴን ለማረጋጋት እሞክራለሁ። ብቻ ሁሉም የሚቃረን ነበር ይህ ነው ከውጭው ይገጥመኝ የነበረው So gefunden habt, der von außen auf jeden Fall an mich rangetragen wurde. Yeah, Mama liebt mich, Papa verließ mich, ca. 1979, ich war so jung. Kleines Baby, so niedlich, show die Fotos, wie ich unschuldig und friedlich auf Papa-Shows post. Mama liebt mich in den 80 mit Dauerwelle. Im Schwarz-Weiß-TV sehen wir die Mauer fallen. Ich hab das damals überhaupt nicht geschnallt. Wuchs auf in einem Haushalt ohne Missbrauch und Gewalt, ja. Mama liebt mich. Meine Oma auch hilft mir immer, wenn ich etwas Lob oder Erholung brauche. Meine kleine Schwester wurde geboren, als ich fast sechs war. Am Anfang war ich neidisch, weil die Aufmerksamkeit weg war. Aber Mama liebt mich, da kann nichts dran ändern. Alles ist vergänglich, Mamas Liebe ist für immer, denk dran. Ich hatte nie einen Vater, dafür einen Teampartner. Und alles Gute, was ich habe, habe ich von dir, Mama. Von dir, Mama. Von dir. ያና የአፍሮ ጀርመን ዘጋቢ ፊልምን ያዘጋጀችበትን ምክንያት እንዲህ ትገልጻለች። ጀርመን የነጭ ሀገር እንደሆነች የሚጠቁም አፈታሪክ አለ። ይህ ግን ልክ አይደለም፣ መቼም ሊሆን አይችልም። በተለይ የተከፋፈለ አስተሳሰብ በሚንጸባረቅበት በአሁኑ ሰዓት፣ ከሌላ አቅጣጫ እንደዚህ አይነት ፊልም መስራቱ አስፈላጊ ይመስለኛል። ይሄውላችሁ፣ ይህም ጀርመን ነው ፊልምን አንፋ ቱ ዛገን ዳስ እስ አውክ ደችላንድ። ጋዜጠኛ ያናምትሁን ሙዚቀኛ ሳሚ ዴሉክስ ጥቁርና ጀርመናዊ መሆናቸውን አሁን ድረስ ማብራራት ቢኖርባቸውም ከነሱ በፊት ከነበረው ጥቁር ትውልድ ጋር አይነጻጸርም። ቴዎዶር ቮንያ ሚሻኤል እንደ ኤሮፓውያን አቆጣጠር በ1925 ዓ.ም በበርሊን ከተማ ነው የተወለዱት። ህፃን እያሉ ላውደርእይ ይቀርቡ ነበር። ቦታውም የዱር እንስሳትና አራዊት በሚጎበኝበት ስፍራ ይታያችሁ፣ ሰዎች ለእይታ ይቀርባሉ። እዛም አፍሪቃን ወክለው ቀሚስ ለብሰው፣ በከበሮ በሙዚቃ በጭፈራ ብቻ አፍሪቃውያን የሚያደርጉትን እንዲያቀርቡ ይደረጋል። እነዚህ ነገሮች ግን ከበስተጀርባቸው ተመልከቱ። እነዚህ መጤዎች ሀገራቸው እንዴት እንደሆነ ያሳዩናል፣ በማለት ጀርመናዊ እንዳልሆንን ለመግለጥ የሚደረግ ነው። ጀርመን ውስጥ ሌሎች ነጭ የውጭ ሀገር መጤ ሰዎች ብዙም የቆዳ ቀለማቸው ጥያቄ ውስጥ አይከታቸውም። ዘረኝነት ማለት በየጊዜው በቀኝ አክራሪዎች ከሚፈጸመው የኃይል እርምጃ በላይ የሆነና ከአስተሳሰብ ጋር የተያያዘ ነው። ብዙ ኃይልና ጉልበት ያስጨርሳል። ሁል ጊዜ በእንደዚህ አይነት ጥያቄ መፈተን ቅር መሰኘትን ይፈጥራል። ለምሳሌ በአንድ ወቅት በአንድ የዜና ወኪል የስራ ልምምድ አደርግ ነበር እና አንድ ቀን ጋዜጣዊ መግለጫ ልከታተል ሄድኩ። እዛም ከመስተንግዶ ክፍል ኖት፣ አይደል? ቡና ያምጡልኝ አሉኝ። እኔ ደግሞ እረ፣ አይደለሁም። ስለ ጋዜጣዊው መግለጫ ልዘግብ ነው የመጣሁት አልኩኝ። ይ ኔ ብን ንደ ናትን አገንቱር ፕ ኮንፈን ዛሬ ያና ዶቼቨለን ጨምሮ ለሁለት ጣቢያዎች የቴሌቪዥን ፕሮግራም አቅራቢ ናት። አፍሮ ጀርመን በተሰኘው ፊልሟም ያነጋግረቻቸው ጥቁር ጀርመናውያን በጋራ ዘረኝነትን እንዴት መዋጋት እንደሚቻል፣ ሌሎች ምን አድርገው እንዳስቀየሟቸውና ቢቀሩ ጥሩ ነው ብለው የሚያምሩትን ይገልጻሉ። በዚሁ ፊልም የተካፈለችው ኤስታ ደንኮር ለምሳሌ ከርዳዳ ጸጉር ላላቸው የኦንላይን መጽሔት አዘጋጅታለች። ከርዳዳ ጸጉር በማህበረሰባችን እንደ ቁንጅና አይታይም። ቢዮንሴን እንደ ምሳሌ ብንወስድ ጥቁር ናት፣ መድረክ ላይ ትቀርባለች፣ ጠንካራ ናት ግን ሁልጊዜ ሉጫ ብሎንድ ዊግ እንዳጠለቀች ነው። ይህም የያና አንድ የፊልም አካል ነው። ጀርመን ውስጥ ሀያ ከመቶ የሚሆነው ህዝብ የውጭ ዝርያ አለበት። ይህ ቁጥር ይጨምራል እንጂ አይቀንስም። ማቆም የማይቻለውን ነገር ለማስቆም ከመሞከር እንዴት በጋራ መኖር እንችላለን ስለሚለው መወያየቱ የሚሻል ይመስለኛል። ወዴትም አንሄድም። ይህ ሀገራችን ነው። መቀበሉ ነው የሚሻለው። ሃይማት ማማ ሊግ መች አይዳ ወርቁ አፍሮ ጀርመን የሚለውን የጋዜጠኛ ኢያና ዘጋቢ ፊልምን ተመልክታለች። አይዳ ከየት ነሽ የሚለው ጥያቄ ሲቀርብልሽ፣ መጀመሪያ የምታስቢው ከቆዳ ቀለምሽ ጋር የሚያያዝ ነው ወይስ ተወልደሽ ያደግሽበትን ወይም አሁን የምትኖሪበትን ከተማ ነው? ማን እንደሚጠየቀኝ ነው የሚወስነው መልስን። ምንም የማላቀው ሰው ከሆነ ዝም ብሎ ከጠየቀኝ፣ ብዙ ጊዜ እድሜያቸው ትንሽ ከፍ ያሉ ሰዎች እንደዚህ ዓይነት ጠያቄ ከጠየቁኝ፣ አገሩን ነው ማወቅ የሚፈልጉት። ግን እንደዚህ በእኔ እድሜ ያሉ ሰዎች እንደዚህ አንድ ላይ አሁን ለምሳሌ ጓደኞች፣ ቤተሰብ ከተገናኘን ምናምን እና ከጠየቁኝ፣ ትንሽ ንግግር ላይ ከዋልን ከተማውን ንም ሊሆን ይችላል። ምክንያቱም ሁሉ ጊዜ በቃ ያን ሰው ማን ነው የሚጠይቀኝ፣ ሲርኩምስታንሱ ምን አይነት ሁኔታ ውስጥ ላይ ነው ያለ ነው ብዬ እሱን አይቼ ከዛ በኋላ መልሳለሁ። አይዳ ውርቁ ጀርመናዊ ናት። ጀርመናዊነቷን ከሚጠይቁት አንዳንድ ሰዎች ባሻገር ውስጧስ ምን ይሰማዋል? ጀርመናዊ ነኝ። አዎ ፓስፖርቴ ጀርመን ነው፣ እዚነ ተወለድኩት፣ እዚነ ያደግኩት፣ ቋንቋይም ጀርመንኛ ነው። ግን ከዛ በላይም ሌላ ማንነት አለኝ። እንደዚህ በጣም በናሽናሊቲ ብዙም አላምንም። ኢትዮጵያዊም ጀርመናዊም የዓለም ስም ሰው እንደዚህ ነው የሚሰማኝ። እሺ ሁለቱንም ነኝ ነው እንደተረዳሁሽ? ከሆነ ልክ ነው። ቆዳሽ ጥቁር ቀለም ነው፣ እንዴት ነው እዚህ ሀገር ስታድጊ ያየሽው ነገር ነበር? በቃ መልክ ሌላ ነው፣ ከሌላ ሰው ይለያል። ስለዚህ እታያለሁ እና ሰው ይጠይቃል ስለዚህ ሁል ጊዜ ትንሽ የሌላነት ይሰማኝ ነበር። ግን ሁል ጊዜ ቤተሰቦችም ቤተሰቦቼም ወላጆችም ሁል ጊዜ በቃ የሆነ ጠንካራ እንደሆን ነው ያሳደጉኝ። እሱ ማለት የሀገሬን ባህል አውቃለው፣ ቋንቋይን አውቃለው። ስለዚህ የማንነት ክራይሲስ አልነበረኝም። ሁል ጊዜ ማን እንደሆንኩኝ አውቅ ነበረ። ስለዚህ በር ውስጤን አይነካኝም ነበረ። ዘረኝነትም ቢኖርም አይነካኝም ነበር። ሁሉ አንዳንዶች ጥቁሮች ከአባታቸው ጋር ከአፍሪካ ሀገር ሆኖ አንድ ላይ ያላደጉ እና አገሩን የማያውቁ ቋንቋን፣ የማያውቁ እና ወደ ጀርመን ሀገር ቢሎንግ ማድረግ እፈልጋለሁ። የጀርመን ሀገርን ካልቸር ያውቁታል እሱን ነው የሚያውቁት። እና ዘረኝነት ሲያጋጠማቸው ውስጣቸው በጣም ይነካቸዋል፣ ምክንያቱም የሌላውን የአፍሪካውን አያውቁትም የሚያውቁት የጀርመንን ብቻ ነው። እና ለምንድን ነው እኔን ለይተው ሰው ዲስክሪሚኔት የሚያደርገኝ ምናምን ብለው እንደዚህ አይነት ስሜት ይኖራቸዋል። እኔ ግን ቢናገሩኝም እኮራ ነበረ በእኔ ባህል። ብዙ የውጭ ሀገር ዜጎች ባለፉት ሁለት ዓመታት ወደ ጀርመን ገብተዋል። ይህ አንቺነትሽ ላይ ወይም የቆዳ ቀለምሽ ላይ እየፈጠረው ሚና አለ። እኔ ላይ ፐርስናሊ ይህን ያህል አልታወቀኝም፣ ግን ችግሮች አሉ። የሰው ሀሳብ እንትንሽ እንደተለወጠ ይታያል። እና ብዙ ወደ ወደ ሙስሊሞች ብዙ ዘረኝነት እንዳለ ያስታውቃል። ግን ለእኔ ፐርስናሊ ብዙ የተቀየረ ነገር የለም። በጀርመን የጥቁር ጀርመናውያንን ፈተና የቃኘው የዛሬው የወጣቶች ዓለም የእስካሁኑ ነበር። ልደት አበበ ነኝ። ጤና ይስጥልኝ።